ጥያቄ 13 ከቤት ሲወጣ የሚባለው ዚክር ምንድን ነው? መልስ፦ ቢስሚላህ ተወከልቱ ዐላ ላህ ወላ ሐውለ ወላ ቅወተ ኢላ ቢላህ። ትርጉሙም በአላህ ስም በአላህ ተመካው በአላህ ካልሆነ በቀረም ምንም ኃይልም ይሁን ብልሃት የለም። አቡ ዳውድና ትርሚዚ ዘግበውታል።